ዋይፋያችሁ በጣም እየተንቀራፈፈ ካስቸገራችሁ ይህንን ሴቲንግ አሁኑን ማስተካከል ያለባችሁ ፓርት ሁለት። የስልካችሁ መደወያ ላይ ከሄዳችሁ በኋላ ኮኮ መሰላል 0011 መሰላልን ትጫናላችሁ። ከዛ የምታዩትን ሶስት ዶቷን ኮርነር ያላችኋን ትነኳታላችሁ። ከዛ ዚሽ ጋር ዋይፋይ የሚላለ እሱን ከመረጣችሁለት በኋላ አይፒ አድሬሱ 0.00 ነው የሚለው እናንተ ጋር፣ ይህንን አይፒ አድሬስ ወደ 8.8.8.8 አርጋችሁ ትቀይሩታላችሁ ማለት ነው። ከዛ ፒንግ ቴስት ምትለዋን ሶስት ጊዜ ትነኳታላችሁ ማለት ነው። ከስር እንደምትሰት ፓስ የሚል ነገር ያሳያችኋል ማለት ነው። ከዚህ በኋላ የዋይፋያችሁ ስፒድ በፊት ከነበረው በእጥፍ እንዲሁም አሪፍ በሆነ መልኩ ይጨምርላችኋል ማለት ነው። በዚህ መልኩ ከዋይፋያችሁ አሪፍ የሆነ ስፒድ ማግኘት ችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። ይመቻችሁ።